በላቲኖ ስደተኞች በእስልምና እምነትና በእምነቱ ተከታዮች እንዲሁም ለሴቶች ባላቸው ተገቢ ያልሆነ አመለካከት ከዩናይትድ ስቴትስ አልፎ በመላው ዓለም በሚገኙ አመለካከታቸውን በሚቃወሙ ሰዎች ዘንድ ጥላቻን ያተረፉት ዶናልድ ትራምፕ ተቀናቃኞቻቸውን ያሸነፉት በሁለት አሃዝ ብልጫ ነው። ትራምፕ የአሸናፊነት ንግግር ለደጋፊዎቻቸው ባሰሙበት ወቅትም የምረጡኝ ዘመቻቸው መሪ ቃል የሆነውን አሜሪካን ዳግም ሀያል እንድትሆን እናደርጋት እናደርጋታለን ሲሉ ተናግሯል እኛ አሜሪካንን ዳግም ሀያል እናደርጋታለን ይህን የምናደርገው ደግሞ በቀድሞ ዘመን ስንሰራበት በነበረው ሁኔታ ነው ቻይናና ጃፓንን ማሸነፍ አለብን ሜክሲኮንም ቢሆን በንግድ ማሸነፍ ይጠበቅብናል ሁሉንም ሀገራት ማሸነፍ ይኖርብናል ገንዘባችንን በየቀኑ እየዘረፉን ያሉት ሀገራት በሙሉ መሸነፍ አለባቸው። ዳግም ይህ ሁኔታ መመለስ የለበትም። በዓለም ላይ ከፍተኛ እውቀትና ልምድ ያላቸው የቢዝነስ ሰዎች አሉ። ሁሉም ይደውሉልኛል፣ መሳተፍም ይፈልጋሉ። ነገር ግን በድርድር ሰበብ የፖለቲካ ስርቆት ይካሄዳል። በቢሊዮንና ቢሊዮኖች የሚቆጠር ገንዘብ እያጣን ነው። ይህ ዳግም አይከሰትም። ትላንት ምሽት ከዶናልድ ትራምፕ በ50 በመቶ ያነሰ ድምፅ በማግኘት በሁለተኛ ደረጃ የእጩዎቹን ምርጫ ያጠናቀቁት የኦሃዮ ግዛት ሀገረ ገዢ ጆን ከሴሽ ናቸው። ከሴሽ በኒው ሃምሽር ያገኙት ውጤት በምርጫ ፉክክሩ ውስጥ እንዲቆዩ ጉልበት እንደሚሆናቸው ለደጋፊዎቻቸው ባደረጉት አጭር ንግግር ገልጸዋል። የዲሞክራቲክ ፓርቲ የእጩነት ፉክክሩን በኒው ሃምሽር ግዛት የመራጮችን 60 በመቶ ድምፅ በማግኘት በከፍተኛ ልዩነት ላሸነፉት በርኒ ሳንደርስ ኒው ሃምሽር እንደ ራስ ግዛት ነው የሚታየው። ምክንያቱ ደግሞ ቬርሞንትና ኒው ሃምሽር ጎረቤት ግዛቶች ናቸውና ከዎል ስትሪት እስከ ዋሽንግተን፣ ከሜይን እስከ ካሊፎርኒያ የሚያስተጋባ መልእክት በጋራ ሆነን እናስተላልፋለን ይህም የታላቁ አገራችን መንግስት የቆመው ለሁሉም ሕዝቦቿ እንጂ በምርጫ ፍክክር ወቅት ከፍተኛ ገንዘብ ለእጩዎች ለሚለግሱት ባለጸጋዎችና ገንዘባቸው ብቻ እንዳልሆነ ነው። ነጭ መራጮች ብዙሃን የሆኑባት ኒው ሀምሽር ለሂለሪ ክሊንተንና ቤተሰቦቿም ለወትሮ ወዳጅ ግዛት ነበረች። ባለቤቷ ቢል ክሊንተን በ1992 በግዛቲቱ አሸናፊ ነበሩ። ከ ከስምንት አመታት በፊት ሂለሪ ክሊንተንም የያኔውን ሴናተር ባራክ ኦባማን በሰፊ ልዩነት ኒው ሀምሽር ላይ ማሸነፍ ችላ ነበር። ትናንት ምሽት ግን የቀድሞ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን 38 በመቶ ድምጽ ብቻ በማግኘት በሰፊ ልዩነት መሸነፏ ተነግሯል። ለደጋፊዎች ባደረገችው ንግግርም ከአሁን በኋላ በሚኖሩ ተመሳሳይ ምርጫዎች ላይ የእያንዳንዱን መራጭ ድምፅ ለማግኘት እንደምትታገል አስታውቃለች። ህዝቡ ለመናደዱ ምክንያት አለው። ህዝቡ እኮ ረሃብተኛም ነው፣ በመፍትሔ ረሃብ ውስጥ ይገኛል። ምንድን ነው ማድረግ ያለብን? የህዝቡን ህይወት ለመቀየር ምንድን ነው የተሻለው መንገድ? ማነስ ነው የተሻለ ለውጥ አምጪ እናም ቃል ልገባላችሁ እወዳለሁ፣ ተገቢውን ለውጥ ለማምጣትና ሕይወታችሁን ለማሻሻል ከማናቸውም በተሻለ መልኩ እሰራለሁ። በቀጣይ በሀገሪቷ ደቡባዊ ግዛቶች ማለትም ደቡብ ካሮላይናና ኔቫዳ በሚደረጉ ተመሳሳይ ምርጫዎች ላይ የጥቁሮችና የላቲኖ መራጮች ድምፅ ወሳኝነት እንደሚኖረው ተነግሯል። ለዶይቸ ቬለ ለተጠናቀረው ዘገባ ናትናኤል ወልድነኝ ከዋሽንግተን ዲሲ